ዘመኑ ብቸኛ የጃዝ ኮሌጅ በነበረው የቦስተኑ በርክሌ ኮሌጅ ብቸኛው አፍሪካዊ ተማሪ የነበረው ሙላቱ አስታጥቄ በአብዛኛው በአምስት ድምጾች ላይ የተመሰረተውን የኢትዮጵያን ሙዚቃ በምዕራባውያኑ አስራ ሁለት ድምጽ ላይ በተመሰረተው የሙዚቃ ድምጾች ህብርና ዘመናዊ የሙዚቃ መሳሪያዎችን በመጠቀም አዲስ የሙዚቃ ስልትን የፈጠረ በመሆኑ የኢትዮ ጃዝ አባት የሚል መጠሪያ ተሰጥቶታል። አዎ፣ ለምሳሌ የኢትዮጵያ ቅንጅቶች አራት የተለያዩ ቅኝቶች ይኖሩናል። አምስት ድምፅ ላይ ተመስጥተው ነው ሙዚቃውን የደረሰው የሚቀናበሉ የሚሄደው ማለት ነው። ይህ እንግዲህ ኢትዮ ጃዝ እንዳልኩህ እሺ ዛሬ አምሳ ሶስት አምሳ አራት ዓመት በፊት እነዚህን አምስት ድምፅና አስራ ሁለቱን ድምፅ በመደባለቅ ማለት ነው ኢትዮ ጃዝ አስራ ሁለቱ ድምፅ ያለው ቅኝቶች የኢሮፓን ቅኝቶች ትንሽ ጠንካራ እና ከባድ ስለሚሆን ከኛ ጋር ሲደባለቅ በጥናት በምርምር ሁለቱን ለማዋሀር ካልተደረገ በስተቀር ለሚያዳምጠው ሰው ያ የእኛ ጥንቅትን ኦልሞስት ሊደመስሰው ስለሚችል እና ራሱ ካሬክተሩ ቢዩቲው በቀላሉ ሉዝ አድርጎት ወደ የማይሆን ነገር ላይ ሊሄድ ይችላል። እንዳልኩች በክሬም ተመርምሮ አንድ አይነት ሰረግ፣ አንድ አይነት መንገድ አቅጣጫ ይዘው የሄደ የሙዚቃ ስልት በመሆኑ ይህንን ሬኮግኒሽን ማግኘት ተችሏል። በአጠቃላይ የጃዝ ባህሪ በኢምፕሮቫይዜሽን ወይም ያልተጠና የሙዚቃ ፈጠራ ችሎታ ላይ የተመሰረተ ነው። በአንድ የሙዚቃ ዜማ ላይ እንደ ሙዚቀኛው የሙዚቃ አገላለጽ ዜማውን የመጫወት ነጻነትም አለው። ኢትዮጃዝም በዚህ ላይ የተመሰረተ ነው። በመድረክ እንዳሻው ሲታዘዝ ዜማው ታዲያ ቀዳሚ ሀሳቡን ወይንም በዚህ ምሳሌ ኢትዮጵያዊነቱን እንዴት ይጠብቃል? ሙዚቃ ደራሲ የምትለው አለ፣ ሙዚቃ አቀናባሪ የምትለው አለ፣ አደለም። እነዚያ ሙዚቀኞች መጥተው የተሰጣቸውን ነው የሚሰሩት እንጂ እነሱ ፈጥረው የሚሰሩት ነገር አለ። አንቺ በምትፈልጊው አካሄድ ይህ ነው ከአሁን ልዩነት። አሁን ኢትዮጵያስ ገንሳ ይሰራል፣ አሜሪካን ይሰራል፣ ጣሊያን ይሰራል፣ የትም ይሰራል። አደለም ኢምፕሮቫይዜሽን ማለት ያንን ከለሩን ሳያለቅ ና ቢዩችን ይዞ በዛ ላይ ነው እነሱ የሚሰሩት እንጂ በምንድን ላይ ኮርዳር ፕሮግሬሽኑ ካልተሰጣቸው ምን ላይ ነው ሶሎ የሚያደርጉት? አምስቱ ልብስ አብሾ ከተሰጣቸው ኮርዱ ውጪ አንዳንድ ሙዚቀኛ እንደፈለገ የሚሰራ አለ። አሁን ከኔ ጋር የሚሰሩት ዩሮፕ ውስጥ በእንግሊዝ ሀገር ያሉ ቶፕ ጃዝ ሚውዚሽኖች ናቸው። እኔ ባንድ ማለት ነው። ነገር ግን አራት ዓመት አብረን ነው የሰራ ነው። እንዴት እንደሚሰሩ፣ እንዴት እንደሚሄዱ፣ እንዴት እንደሚያደርጉ ወደ ሌላ ድምጽና የሌላ ሕይወትን እንዳያመጡ እሱን ተከታታይ እየጠብቄ ኢትዮ ጃዝ ቢዩቲውን እንዳለ ይዘው እንዲሄዱ ነው የምናደርገው። ሙላቱ አስታጥቄ ለሙዚቃ ስራዎቹ ክብርና በባህል ላይ ላደረገው ታላቅ አስተዋጽኦ እንደ አውሮፓውያኑ አቆጣጠር በ2012 የክብር ዶክተርነት ማዕረግን ከበርክሌ ዩኒቨርስቲ አግኝቷል። የኢትዮጵያ ብሔር ብሔረሰብ ሙዚቃን ብንመረምር ለምዕራባውያኑ ሙዚቃ የበኩሉን ታላቅ አስተዋጽኦ አድርጓል። የኢትዮጵያ ሙዚቃ የበለጠ ምርምርና ጥናት ተደርጎበት ለዓለም በስፋት መተዋወቅ አለበት ይላል። ዳንሼ ብሔሮችን ብትወስያቸው ከአምስቱ ድምጽ አልፎ አስራ ሁለቱን ድምፅ የሚሰሩ ብሔሮች ናቸው። በተለያየ ባንቦ ቆርጦ ማለት ነው። ሳይንቲስት ሲሆኑ የጃዝ ሙዚቀኞች ናቸው ማለት ነው። ግን አሁን እንደነ ቻሊ ፓርከር፣ እንደነ ኮልትሬን፣ እንደነ ማይልስ እና እነዚህን የመሳሰሉ ተላላቅ ጃዝ ሽልሶች ብታነሻቸው፣ በተለይ ኢምፕሮቫይዝ የሚያድሩበት ሰዓት ሁለት ዲሚኒሽ ስኪሎች አሉ የሚጠቀሙባቸው ማለት ነው። የደራሽ ብሔር ደግሞ አንዱን ዲሚኒሽ ይሰራዋል። እና እንግዲህ የነበረው ጥያቄ ደግሞ እነሱ ነበሩ በፊት ወይስ እነ ቻዝ ፓርከር ነበሩ ወይስ እነ ዲቢሺ ነበሩ ነበር፣ አንዱ ትልቁ ጥያቄ ማለት ነው። ስለዚህ ኢትዮጵያ ለጃዝ ሙዚቃ እድገት ኮንትሪቢዩት ያደረገችው ሪትሙን ብቻ ምና ሳይሆን ፎር ደ ሳይንስ ኦፍ ጃዝ ኮንትሪቢዩት አድርገናል ማለት ነው። ትሩ እነዚህ ብሔሮች ማለት ነው። ኢትዮ ጃዝ በሀገር ውስጥ ያለው አቀባበል ምን ይመስላል? ምን ያህል ይህን ሙዚቃ የኢትዮጵያ አድማጭስ ተረድቶታል? ያለው ስድገት ታውቂ እንደሆነ አፍሪካን ጃዝ ቪሊጅ የሚል ኢንሰር ፖይንት ዋን ላይ ጃዝ ምን እንደሆነ ኢትዮ ጃዝ ምን እንደሆነ የአለም ሙዚቃ የሀገራችን ሙዚቃዎችን ሁሉ በትንተና የሚዘጋጅ ፕሮግራም ነበር። ሰባት አመት ያህል ማለት ነው እንደ ጃዝ አፍቃሪዎች ብዙ መንገድ ከፍተዋል። ብዙ ሰዎችን ፈጥሯል፣ ያ ፕሮግራም። አሁን ከድሮ የጃዝ የሙዚቃ አፍቃሪና አድማጮቹ በጣም በዝተዋል ነው ብዙ ወጣቶች እንዲ ያዳምጣሉ። ስላም በእውነት ሚድል ኤጅም ላይ ያሉ ጃዝ ሙዚቃን ማዳመጥ መውደድ ጀምረዋል። ኢትዮ ጃዝም ከበፊቱ ጥሩ ተደማጭነት አለው። የኢትዮ ጃዝ የሙዚቃ ስልት የኢትዮጵያ መለያ ነው። ከዓለም አድማጭ ጋር የሚያግባባን አንዱ ቋንቋችንም ሆኗል። ወጣት ኢትዮጵያዊ ሙዚቀኞች በዚሁ የሙዚቃ ስልት ላይ በብዛት እየተሳተፉ ሙዚቃን እየሰሩ እያስደመጡን ነው። የኢትዮ ጃዝ አባት ሙላቱ አስታጥቄ የተጓዘበት መንገድ ረጅም ነው። ለተተኪ ትውልድ ታላቅ ምሳሌነቱን ያስመሰከረ ሙዚቀኛም ነው። መልካሙን ሁሉ እየተመኘን በሌላ ጊዜ በሰፊው እንግዳችን አድርገን የሕይወት ተሞክሮውን እንዲያካፍለን እንጋብዘዋለን።